ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል የዛሬ እለተ ማክሰኞ መስከረም 24 2015 ዓ.ም የጋቢና ቪ የሬዲዮ በቴሌቪዥን መሰናዶ ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል ከኛ ጋር ተሆኑ ዘንድ በአክብሮት እንጋብዛለን ለምሽቱ ከያዝናቸው ዘገባዎች ውስጥ ጥቂቶቹን እናስተዋውቃቸው የምሽቱ አብይ ጉዳይ የሚሆነው የትምህርት ሚኒስቴር እንግዲህ በቅርቡ በአዲሱ የትምህርት ስርዓት የግብረ ገብ ትምህርትን በድጋሚ ለማስጀመር መወሰኑን አስታውቋል። በዚህ ዙሪያ ደግሞ ባለፈው ሳምንት የጀመርነው ውይይት ማድረጋችን ይታወሳል። ከመምህራን ጋር ውይይት አድርገን ነበር። ዛሬ ከወላጆች ጋር፣ ወላጆች በዚህ ዙሪያ ምን አይነት አስተያየት አላቸው፣ በዚህ የትምህርት ስርዓት ውስጥ ካለፉ እንዴት ነበረ ያሳለፉት ጊዜ በሚለው ዙሪያ ላይ የምንወያይ ይሆናል። እንዲሁም ደግሞ ከአድማጭና ከተመልካቾች በፌስቡክ ገጻችን ላይ ያገኘናቸውን አስተያየቶችንም የምናስደምጣችሁ ይሆናል። በሌላ ርዕስ ደግሞ ሁለንተናዊ ደህንነት ላይ አተኩሮ የሚሰራ ተቋምም ጋብዘናል። በምሽቱ ከነሱም ጋር ቆይታ ይኖረናል። ኤደን ገረመው መሰናደውን እየመራው ንጉሱ ታምሬ በቅንብሩ አባየው ገበያው በዲጂታሉ ቆንጅታዬ በምሽቱ ዋና አዘጋጅነት ግርማ ፋና ሲሳ አሸናፊ ደግሞ እንዲሁም የቪዲዮውንና የምስሉን በመቆጣጠር ኤዲቲንጉን በመቆጣጠር አብረናችሁ እናመሻለን። ሀብታሙ ስዩምም የምሽቱን ዘገባ እንዲሁ በማስተባበር ያግዘናል። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ጋቢና ፌ ይጀምራል። እንዲሁም ደግሞ እኔ ኤደን ገረመው ራሴ ሳላስተዋወቅ ዘነጋው። ኤደን ገረመው መሰናዳውን እየመራው አብሬያችሁ ቆያለሁ። በድጋሚ አብራችሁን ሆኑ ተመልካቾቻችን እንግዲህ ወደ አስተዋወቅናችሁ ውይይት ነው የምናልፈው። የኢትዮጵያ የትምህርት ሚኒስቴር ከአንድ ዓመት በፊት ይፋ ባደረገው በአዲሱ የትምህርት ስርዓት ፍኖተ ካርታ መሰረት በትምህርት ስርዓት ውስጥ አሉ የሚላቸውን ክፍተቶችን ለመሙላት ለውጦች አድርጓል። ከነዚህ ለውጦች መካከል አንዱ ታዲያ የግብረ ገብነት ትምህርት በድጋሚ መጀመሩ ነው። በዚህ ዙሪያ ባለፈው ሳምንት መምህራንን ጋብዘን ውይይት ማድረጋችን ይታወሳል። የዛ ተከታይ ክፍል ነው ዛሬ ደግሞ ይዘንላቸው የመጣ ነው። በወጣቶችን በማብቃት ዙሪያ ኃላፊነት ያለባቸው ወይም ደግሞ እኩል ኃላፊነት ያለባቸው ወላጆች ናቸው። እንዲሁም ደግሞ ወጣቶችን በቀጣይ የምንጋብዝ ይሆናል። ዛሬ ግን ወላጆችን ጋብዘናል። የጋበዝናቸው ሁለቱም እናቶች ናቸው። እነዚህ እናቶች ደግሞ በተለያየ ሁኔታ ከወጣቶች ጋር በተያያዘ ስራ ላይ የተሰማሩ እናቶች ናቸው። እንግዶቼን አስተዋውቃችኋለሁ። የመጀመሪያው እንግዳዬ ለብዙ አስርት ዓመታት በመምህርትነት ሙያ ያገለገሉ እንዲሁም ደግሞ እናት ናቸው። ወይዘሮ አወጣሽ ኦሊ ይሰኛሉ። ወይዘሮ አወጣሽ በስልክ መስመር ላይ እንደሚገኙ ንጉሱ ነግሮኛል። ወይዘሮ አወጣሽ እንደምን አመሹ ገዝ ወደ እግዚአብሔር እንግዲህ ጥሪያችንን አክብረው ስለተገኙ እናመሰግናለን። ሁለተኛው እንግዳይ ደግሞ ለአስተዋውቅ፣ ሁለተኛው እንግዳይ ሰዓት ለመሻማት ብዬ ነው ፈጠን ፈጠን የምለው ለውይታችን እንዲሰፋን። ሁለተኛው እንግዳይ ደግሞ ወይዘሮ እታገኝ ደሳለኝ ይሰኛሉ። በግብረ ሰናዊ ተቋም ውስጥ ከወጣቶች ጋር በተያያዘ ስራ ላይ የተሰማሩ እናት ናቸው። ወይዘሮ እታገኝ ጤና ስጥልኝ። እኛም ደህና አምሽተናል። ሁለታችሁንም ጥሪያችንን አክብራችሁ በዚህ ውይይት ላይ በወጣቶች ጉዳይ ላይ ያገባናል ብላችሁ ጋቢና ቪሌ ስለተገኛችሁ አብዝተን እናመሰግናለን። በቀጥታ ወደ ውይይቴ ነው የማልፈው። ከመምህርት አወጣሽ ነው የምጀምረው። እንግዲህ ከእርስዎ ልጀምር በአዲሱ የትምህርት ስርዓት መንግስት ባስተዋወቀው የአዲሱ የትምህርት ስርዓት በድጋሚ ከተጀመሩና ከመጡ ትምህርቶች መካከል ግብረ ገብነት ነው። ላለፉት ሁለት አስርት ዓመታት ይሄ ትምህርት ከስርዓተ ትምህርት ውስጥ አልነበረም። እርስዎ ተማሪ በነበሩበት ወቅት ይህንን ትምህርት ተምረውስ ነበር ወይ? ከዛ እንጀምር። ከነበረስ ምን ይመስላል? ምን ጠቃሚ ነገር አግኝተውበት ነበር? የግብረገብ ትምህርት በነበረው ስርዓት ያለኩበት ጊዜ ነው። ቢሆንም በዛም ሰዓት የነበረው የግብረገብ ትምህርት ማህበረሰቡን የሚጠቀም ተማሪውን የተማሪውን ስብዕና ቀርጾ ወላጅን የሚያከብር አገር ወዳድ የሆነ ዜጋም የሚቀርጽ እርስ በእርስም ፍቅርን ያለበሰ

ወደ ውይይታችን ከመግባባታችን በፊት የእናንተን የተማሪነት ተሞክሮ መስማት ፈልጌ ነው እና የወይዘሮ ታገኝንም ልምድ እንስማና ወደዚህኛው ደግሞ ቀጣይ ውይይታችን ናል ወይዘሮ ወይዘሮ ታገኝ በመጀመሪያ ደረጃ የድረገብትን ቤት ምክር ቤት ና በየ बहुत अच्छा मद रोलिया है अलहिदाबा सहद्र पूजा

Mm-hmm.

ሁሉም ተቀያይረን በጣም በምን ሁኔታ ተቀርጦም ያደነ ትውልድ ነን። ያ ትውልድ ላይ ግን አሁን አመሰግናለሁ። ወይዘሮ እታገኝ ትንሽ እንግዲህ ማስቸግሮት የድምፅ ጥራት ስላለ እየተንቀሳቀሱ ቢሞክሩልን ደስ ይለኛል። ከዛ ወደ ወደ ወይዘሮ አወጣሽ መምህርት አወጣሽ ደግሞ ልመለስ። እንግዲህ እርስዎ ከሚያስተምሯቸው የትምህርት ክፍሉ አይነቶች አይነቱ የሥነ ዜጋ ትምህርትም ያስተሎ አይሰማም። የሥነ ዜጋ ወይዘሮ አወጣሽ ቆይ አንድ ጊዜ እኔ የሥነ ዜጋ ትምህርት መምህርት ኖት እና የጋራ እሴት ሲባል የስነ ምግባር ትውልድ ክፍተት ሲባል ምን ማለት ነው ማለት መጀመሪያ ከግብረ ገብነት ነው የሚጀምረው ምክንያቱም ግብረ ገብነት ሳስታውቀው ማለት መጀመሪያ ፈጣሪን መፍራት ነው ሚለው ሲጀምር ፈጣሪ መፍራት ፈጣሪ መፍራት ደግሞ ያው እንግዲህ አስሩ ቃላት ወንጀል ታውቋቸው አላቸው አስሩን ቃላት ወንጀል ምንድን ናቸው ያ ወይዘሮ ወጣት በአንድ በሌላ መልኩ ሲጠቅሷቸው የነበሩ ነገሮች ናቸው። እነዚህ ደግሞ ከእግዚአብሔር ጋር አያይዞ ነው ትምህርት የሚሰጠው የነበረው። ስለዚህ ይህ የህይወት ስንቅ ነው፣ የህይወት መስመር ነው፣ አብሮ የመኖር ዘዴ ነው፣ የመረዳዳት ብዝን ነው፣ የመከባበር መሰረት ነው፣ የመዋደድ ምስጢር ይሄ ደግሞ ቤተሰብን ጓደኛ፣ ሀገርን መውደድ ያካትታል። ይህ ደግሞ ንቆ የሆነ ራሱን የሚጠብቅ አገሩን የሚጠብቅ ክብሉን የሚጠብቅ ራሱን አክብሮ ሌላውን የሚያከብር ሰው እኮ ራሱ ይከበራል። አለ እንዴ! በጣም ነው የሚከበረው። እኔ ከበደን ወይም አስቴርን ወይም ኤልሳን ባከበርኩ ቁጥር ኤልሳ እንድሰጠኝ ነገር ከፍ ያለ እየሆነ ነው ይመጣ እና ይሄ ግብረ ገብነት ወይዘሮ አወጣሽ እንዳለችው ቲቸራ መምህር አወጣሽ እንዳለችው ባንዲራ ላይ ማንም አይናገርም። ሩቅ ሆኖ ካየ ባንዲራ ሲሰቀል ቆሞ ነው የሚያከብረው እንጂ አይንቀሳቀስም። ይህ ደግሞ የሀገር ክብር እነኛ የወደቁ ጀግኖች የነሱ ክብር እኔ በየሰሞኑ ወይዘር ይቅርታ አድርጉልኝ እና ክብርት ፕሬዚደንት ሳህለወርቅ ወርድ ያደረጉት ይሄ የማን የማን ውጤት ነው? ያልገዛን ባይሉ የእኛ ያለፉት ወገኖቻችን የከፈሉት መስዋዕትነት፣ የአገሪቱ ግብረ ገብነት የወለደው ክብር ነው እና እንዲህ ነበረ። ግብረ ገብነት ትምህርት ማለት እንደዛ ነበርና እስኪ ሌላ ሰው ልናገር። እስቲ አያይዘው በዛው ይንገሩኝ፣ ወይዘሮ ታገኝ እንግዲህ ባለፉት ጥቂት አመታት ትምህርቱ በመቋረጡ የትውልድ የስነ ምግባር ክፍተቶች አሉ እየተባለ ትውልዱ ሲወቀስ ቆይቷል። እና ምንድን ናቸው እነዚያ የታዩ ክፍተቶች? ናቸው መጀመሪያ ሙስና የሚባል እኛ አይደለም ጨረ ሙስና የሚባል ሰምተን አናውቅም ነበረ። ይሄ ምንድን ነው የጋፕ ነው ይሄ ስነ ምግባርና ስነ ዜጋ ለምን ተሰጠ? አይደለም ሲጀመር፣ ፖለቲከኛና ሲቪል ሶሳይቲ መለየት አለበት። በቃ እኔ ሲቪል ነኝ አይደል እንዴ? በቃ ሲቪል ነኝ። በሲቪል ስርዓት ሚሄድ አለብን። ፖለቲከኛው ደግሞ በፖለቲከኛው ስርዓት ሚሄድ አለበት። አንድ ልምድ ላካፍላችሁ። ጓደኛ ልጇን ትምህርት ቤት ትልካለች። ስነ ዜጋ ይማራል። ይማርና ለሙዬ ዛሬ እንግዲህ እኔ የፈለገኝን ምግብ የማዘዝ መብት አለኝ ይላታል። እንዴት? የስነ ምግባር መምህሬ አስተምራኛለች። ቀላል ይመስላችኋል? በጣም ነው። እናትዬዋ የተነገዱ እኔ ሽሮ ባገኝ ሽሮ፣ ክክ ባገኝ ክክ፣ ባይኖረኝ በበርበሬ ቋጥር የመስደዝ መብት አለኝ ኢኮኖሚዬን እኔ ነው የማውቀው ብላ የተከራከረች ላታቃለ እና ሞር መብትን የማየት ግለኝነት ራስን የመውደድ መብት ላይ ማተኮር ከመብት ኃላፊነትን ሳይወጡ መብትን ብቻ መፈለግ ማለት ነው። ቤተሰብ አሁን እኮ ቤተሰብ እና የወለድና የልጅ ግንኙነት እኮ በጣም አስፈሪ ደረጃ ላይ ነው ያለ። በጣም አስፈሪ እናትና ልጅ፣ አባትና ልጅ፣ እህትና ወንድም እሚገፋፋበት። ምክንያቱም ይሄ ግለኝነቱ፣ ህብረቱ፣ መተባበሩ አንዱ ለሌላው ቅድሚያ መስጠት ሳይሆን አሁን የሚታየው ምንድን ነው? በዚህ ትምህርት ላይ ምን እንዳየሁት ከሆነ ማለት ነው። አሁን ጀነሬሽንንም እንደምታየው በቀለ ራስ እናት። እኛ እኮ ድሮ ሰው ትልቅ ሰው ሲያልፍ እኮ ቆመን ነው የምናሳልፈው። በቃ እንቆማለን። ክብር ነው፣ ለትልቅ ሰው ክብር ነው፣ ለአባቶች ክብር ነው፣ ለእናቶች ክብር ነው፣ ለታላላቆች ክብር ነው። ስለዚህ ይሄ ይሄ ነገር የለም። እነዚህ ነበሩ መክበር ክፍተቶቹ መክበር ከዚህ ኮሚኒቲ የሚጠቅመውን ስራ ከመስራት ፐርሰናል የሆነ ነገር ሰብስቦ አገርን የመጣል ከዚያ ማዘ የሆነ ቀበል የሚያስተሳሰብ ምናምን ትልቅ የመሆን ራእይ ሳይሆን የቀበል የሚያስተሳሰብ መንደርተኛ ነው። ወደ ወይዘሮ አወጣሽ እዚህ ሌላ ቁሞትና ወይዘሮ ታገኝ ለወይዘሮ አወጣሽ ስልካቸው ተቋርጦ ስለቆየ ደግሞ ለእሳቸው እድል እንስጥ። እሳቸው እንግዲህ ወይዘሮ አወጣሽ መምህርት ናቸው። የስነ ዜጋ መምህርም ነበሩ። አሁንም በዛም ያስተምራሉ። ና እስቲ የስነ ዜጋ ትምህርቱ የነበረበት ክፍተት ምንድን ነው? አሁን ይሄ የስነ ምግባር ድጋሜ የተቋረጠ ይመስለኛል ይሄ የስልክ ጥሪ ወይዘሮ አውጣሽ አሉ? ይሰማኛል አሉ? ወይዘሮ አውጣሽ እሺ እሺ። ወይዘሮ ታገኝ ስልክን የተቋረጠው መልሰን እንሞክራለን። እስከዛው ጥያቄው ለእርሶ ስለሆነ በስነ ዜጋ መምህርነቶ፣ እያዩዋቸው ክፍተቶች ምን ነበሩ? የስነ ምግባር ትምህርቶች ባለመካተታቸው። ኦኬ የስነ ዜጋ መምህር እንደመሆን ያየሁት ነገር የስነ ዜጋ መጽሐፍ ሙሉ በሙሉ በዝብረ ገባዊ ስቴት እየተጠቃለለ አልነበረም። አስታውሳለሁ፣ ሁለት ሺ ሰባት አመተ ምህረት ላይ የሆነ ማኑዋል ግብረ ገባዊ ሴት የሚል ማኑዋል አስራ ሁለተኛ እሴት ተጨምሮ መጣ። ያም መጽሐፍ ሜለው በማኑዋል ደረጃ ነው። ሆኖም ግን ግብረ የስነ ዜጋ ትምህርት እኔ የገዢውን መደብ የሚያንጸባርቅ ነው። ፍትህ የሚል አለ። አሁን ፍትህ፣ ስለ ፍትህ ጉዳይ ስለ ፍትህ ጉዳይ ስናስተምር መጽሐፍ ላይ ያለውና ውጭ የሚታየው ነገር ክፍተት ነው። በተማሪው ዘንድ ሁሌ ጥያቄ ጭቅጭቅ መጽሐፉ እንዲህ ያወራል በተግባር ግን እንደዚህ አይነት ነገር የለም ለምሳሌ ስለ አካባቢ ጥበቃን በተመለከተ በፖሊሶች ዙሪያ ያለውን ነገር መጽሐፉ ላይ አለ የመጽሐፉና መሬት ላይ ጠብ ያለው ነገር ግን ምንም የሚገናኝ ነገር አይደለም በቃ ምንም አይገናኝም ያው የነበረውን ስርዓት የሚያስጠብቅ ለስርዓቱ የሆነ ነው በዚህ ዙሪያ እኛ መቸም ነባር መምህራን ስለነበርነ አንጋፋ መምህራን ስለነበርነ እግረ መንገዱን ተማሪውን ለመቅረጽ እንኳ እኛ ትናንት በትምህርት ቤታችን ችግኝ ተክለን ቆስጣ፣ ካሮት አዘጋጅተን ተክለን ለድሀ ልጆች ደብተር እስክሪብቶ እንዲገዛ እናደርግ ነበር። በአሁኑ ሰዓት ደግሞ አይደለም ካሮትና ጥቅል ጎመን ከትምህርት ቤት ግቢ መትከል ቀርቶ ለተማሪዎች የምንሰጣቸውን ኤንጆ እንኳ የሽንት ቤት ሰርቶ ቢሰጣ ቢሰጥ ቢሰራ በነገ ቆርቆሮን ነቅሎ ሂዶ መሸጥ፣ ብረት እየቆረጡ ሂዶ መሸጥ፣ ክትል ውስጥ አለ መማር፣ መምህርን መሳደብ፣ መደባደብ፣ ከውጭ ከአጥር ውጭ ይቀመጡና ሲያገኙ መስረቅ፣ አለበዛ አግዳሚውን መዝለፍ፣ ሌላ ምንም። እኔ በአሁኑ ሰዓት ላይ እኔ ከማሪው በግብረ ገብ በዚህ ቅርብ ሰዓት ላይ ተቀርጾ ወጥቷል። ውሸት ነው። ምንም ነገር የለም መሬት ላይ ጠብ የሚል ነገር የለም። ያው ውይይታችንን እየፈጸምን ነው። ሰዓታችን በጣም ሄደብን። ግን አስተያየት የሰጡ ሰዎች ነበሩ። የእነሱን ሰምተን እንመለስና፣ ስናጠቃልል ምን ቢደረግ መልካም ነው የሚለውን ሁለታችሁን ምክር፣ ሀሳባችሁን ሰጥታችሁ እንጨርሳለን። አስተያየት ሰጪዎቹን እንስማ። ያዘው ገና ነው ምን ግብረ ገብነት በመጨመሩ ጉዳይ ምን ይጨመር የሚለውን ሳይሆን መጨመሩ እንዳሪፍ ነው ብዬ ነው ነውሰ ለምን ቢባል አንድ ተማሪ ግብረ ገብነትን ሳይማር ወደ ስራ ከገባ ግብረ ገብነት ምን እንደሆነ ሳያቅ ነው ወደ ስራ የሚገባው ማለት ነው። አሁን ግብረ ገብነት ስራ ላይ ግምገማ ላይ ምን በጣም ሳስፈለጊ ስለሆነ አሁን አንዱ ባር የሚማሩ ተማሪዎች እንዳውቁት የአንድ አካባቢ ባህል የአንድ አካባቢ ቋንቋና የአንድ አካባቢ ዘሄድ ነው ግብረ ገብነት ማለት ሁሉንም ሃይማኖትን ማስፈት ያደረገ ቋንቋ ሆነ። እንግዲህ የሰማነው ሁለት አስተያየት ሰጪዎች ፌስቡክ ላይ ስልካቸውን ትተውልን ነበረ፣ ከነሱ መካከል ነው። አስተያየት ሰጪዎቻቸውን ተሳታፊዎቹ እናመሰግናለን። ሌሎችም ስልክ አስቀምጠውልን ያጣናቸው ሰዎች አሉ። አሁን የሁለተኛውን አስተያየት ሰጪ ሰምተን እንመለስ። ሰው ሞትናት ነው የምባለው ከምስራቅ ጎጃም። እኔ አስተያየት መሰጥ የፈለኩ ገረገብ ትምህርት አሁን ሲሰጥ መሆኑ ሰምተናል እና አሁን መንግስት ማድረግ ያለበት መጽሐፉን ይህ የቻርለስ ዳርዊን ፍልስፍና ጥፍቶ የሰውነት ክብርን በሚገልጽ መንገድ ሰው ዛሬ አባንሳሪ የተፈጠረ ነው ብሎ መንግስት ለህዝቡ ማስተማር አለበት እንጂ ሰው ከዝንጀሮ መሰል እንስሳት ነው መጣ ተብሎ ለህዝብ ትርክ ተነግሮ የሰው ክብር ስለማይገባው አሁንም ግብረ ገብ ትምህርት ዝም ብሎ በመጽሐፍ ብቻ ይሆናል ብዬ አስባለሁ። እንግዲህ አስተያየት ሰጪዎቻችንን እናመሰግናለን። የመጨረሻ ጥያቄ ነው የማስተላልፈው። ወይዘሮ እታገኝ ተመልሰዋል። እንደው አንዳንድ ደቂቃ ጠራ ጠራ አርጋችሁ ብትመልሱልኝ ነው። በቀጣይ ምን መደረግ አለበት ትላላችሁ? በተለይ ትምህርቱ ከትምህርትነት ባለፈ ተግባራዊ እንዲሆን ምን ይደረግ በሚለው ላይ ወይዘሮ እታገኝ እርሱ አስተያየት ይስጡልኝ፣ አንድ ደቂቃ። ወይዘሮ ታገኝ መሪያ ከወላጆች ነው ከቤተሰብ ነው የሚጀምረው። ምክንያቱም የመጀመሪያው ኢንስቲቱሽን ወይም የመጀመሪያው ተቋም ለልጆች ቤተሰብ ነው። ቤተሰብ በተቻለው መጠን ልጆቹን ስነ ምግባ ይይዘው። አንዳንዱ ልጆቹን ማሞላቀቅ ስልጣኔ የሚመስለው ወላጅ አለ። መሰልጠን ማለት ግን ልጆችን ጠንካራና ብርቱ ሆነው እንዲያድጉ ማድረግ እንጂ ሌጀሬት የሆነ ወይም የተሞላቀቀ ህይወት ማኖር አይደለም እና እራሳቸውን እንዲያውቁ ሀገራቸውን እንዲያውቁ አካባቢያቸውን እንዲያውቁ ሊያደርጉ። ሌላው ትምህርት ቤት፣ ትምህርት ቤት ማለት ደግሞ ሁለተኛ ወላጅ ማለት ነው። ሁለተኛ ወላጅ እንደውም ትልቅ በአእምሮ የሚጠርቅ ወላጅ ነው። እነዚህ ትምህርት ቤት ሰዎች ተማሪዎችን በአግባቡ እና በግብረ ገብነት ሰው ዲግሪ ማስተር ኤችዲ ብትብታስ አይለም። እውነት ነው የምነግራቸው። ለምን የሰው ልጅ ሰውነት ሰው መሆን ነው መጀመሪያ ሰው ሆኖ ሲገኝ ነው እነዚህ ሁሉ ጥቅም የሚኖራቸው። ምንም የሚሆን ምንም የሚሆን ሰውነት ከሌለ ሰው እንደ ሰው ካልኖረ ተስፋ ስለሌለው እዚህ ግብረ ገብነ። አመሰግናለሁ። ወይዘሮ ታገኝ ጥሩ አድርገውን፣ የቆረጡት የገለጹት ላቋርጦት ነው እኔ ለመምራል ክብር ቢሰጣቸው ላቋርጦት ነው። ወይዘሮ ታገኝ ከይቅርታ ጋር ወይዘሮ መምህር ታወጣሽ፣ እርሱም እንዲሁ በአንድ ደቂቃ ውስጥ አጠር አድርገው ውስጥ ይንገሩ ነው። ከሰዓት ጋር እየተሻማን ስለሆነ ነው። ከአካባቢያችን ልጆችን በመገሰጽ በማስተማር ጠቃሚነትን በማስረዳት አንድነትም ለአንድነት እንድንቆም የወላጅ የአካባቢ ማህበረሰብ የመምህራንና የባለድርሻ አካላት ከፍተኛ ሚና ሊጫወት ይገባል፣ ነው የምልህ። እኔ በቃ ይሄ የሁላችንም ነው። የገሌ የገሌ ተብሎ የሚገፋ ነገር ስላልሆነ ማንኛውም ማህበረሰብ በቤቱ ልጁን ማነጽ አለበት። ትምህርት ቤት መምህራን ተማሪዎችን ማነጽ አለባቸው። ማንኛውም የመንግስት አካል ይሄ ግብረ ገባዊ እስቴት እንዲፈርድ መልካም ስሉ እናንተ ላብሶ አገር ወዳድ ዜጋ እንዲመጣ፣ ይሄ በብሔር የመከፋፈል በዘርኘት የመከፋፈል ከአሁኑ በኋላ እንዲቆም ሁሉም ባለ ድርሻ አካል የበኩሉን አስተዋጽኦ ማድረግ አለበት። አመሰግአመለቃከታለኝ እጅግ አብዝቼ ነው እንግዶቼ የማመሰግነው ከሰዓት ጋር የተሻማው ስለሆነ ነው። በቀጣይ የምንጋብዛቸው ይሆናል። በድጋሚ ወደ ተከታይ ዘገባ ነው የምናልፈው። አመሰግናለሁ። ወደ ዘገባዎቻችን እንሻገራለን። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። በመቀጠል ደግሞ የምናስተዋውቃችሁ አንድ ለየት ያለ ተቋም አለ። ሀብታም ሲሉ ኤፍሬም ብርሃን ባላለሁ ድርጅቱ ስራ ታለንት ዩዝ አሶሲኤሽን የተሰኘው ተቋም መቼ ነበር የተቋቋመው? እንዲቋቋምስ ምክንያት የሆኑት ጉዳዮች ምን ነበሩ? እንግዲህ የተቋቋመው በአስራ ዘጠኝ ዘጠና ስድስት ዓመተ ምህረት ነው ኢትዮጵያን አቆጣጠር። በዛ ጊዜ እንግዲህ ትልቅ ችግር የነበረው ከዚህ ኢቻቤድስ ጋር ተያይዞ ትልቅ በሀገር አቀፍ ደረጃ ብዙ እንቅስቃሴ ይካሄድ ነበረ። እኛም እንግዲህ በአንድም በሌላ ምክንያት በጎጂ በመሆናችን ምክንያት ነው ይህንን ድርጅት እንድናቋቁም ምክንያት የሆነን። እንግዲህ ከዛ ጊዜ ጀምሮ ፕሮጀክት ካሁን እንግዲህ የተለያዩ ወጣት ተኮር የሆኑ ፕሮግራሞችን እንግዲህ ተግባራዊ እያደረገን እንገኛለን። ማህበሩ የአፍላ ወጣቶችና ወጣቶችን ጤንነትና ደህንነት የሚያስጠብቁ ተግባራትን በመፈጸም በመልካም ሁኔታ የሚያድጉበትን እድል መፍጠር አንደኛ ዓላማው እንደሆነ ሰምተናል። ይህንን ዓላማ ለማስፈጸም እስካሁን ድረስ በምን በምን ጉዳዮች ላይ ተንቀሳቅሳችኋል? በየጊዜው ያው የሚወጡ የመንግስት ፖሊሲዎች፣ የትኩረት አቅጣጫዎች እንደዚሁም ደግሞ በዓለም የሚወጡ የልማት እቅዶችን ላይ ተመርኩዘን በየጊዜው የምንሰራባቸው የልማት መስኮችን እንለያለን። ስለዚህ በዋናነት አሁን እያተኮርን ያለነው አንደኛው ቅድም እንደተጠቀሰው የአፍላ ወጣቶችና የወጣቶች ስነተዋልዶ ጤና ላይ ሰፊ ስራዎች እንሰራለን። ያው ቅድም እንደገለጽኩት የኤችአይቪ መከላከል ላይ ተኮሩ ስራዎች ስንሰራ ስለጀመረን ያ ለብቻ ውጭ ቤት ስለያተኩረን የምንሰራው ነገር ብዙ ውጤት እያመጣ አይደለም እና በስፋት ስነ ተዋልዶ ጤና የተያዙ ጉዳዮችንም ተደራሽ ማድረግ ያስፈልጋል በሚል ሀሳብ ከዚያ ጊዜ ጀምሮ ሰፋፊ እንቅስቃሴዎችን እናደርግበት ነው። አሁን አንዱ ሱ የምንሰራበት ዘርፍ ነው። ሌላው የወጣቶች ስራ አጥነት መቀነስ ላይ ያተኮሩ በዚሁ የተለያዩ ተግባራቶችን እንሰራለን። ሶስተኛው ደግሞ የተለያዩ ፖሊሲዎች ፕሮግራሞች በሀገር አቀፍ ደረጃ በመንግስት በሚቀረጹበት ጊዜ ወጣቶች ከዛ ነገር ተጠቃሚ እንዲሆኑ ወይም ደግሞ ለወጣቶች ተብለው የሚሰሩ የተለያዩ ቅዶችና ፖሊሲዎች ላይ ወጣቶች ራሳቸው እንዲሳተፉ ለማድረግ የሚያስችሉ ሰፋፊ ስራዎችን እንሰራለን። አራተኛው በተለይ ወጣት ሴቶች ላይ እያተኮሩ የማብቃት ስራዎችን እንሰራለን። አንደኛው በተለይ ከትምህርት በተለያየ መንገድ የሚያቋርጡ ልጃገረድ ሴቶች ትምህርታቸውን እንዲቀጥሉ ለማድረግ የሚያስችሉ ስራዎችን እንሰራለን። እንደሚታወቀው በተለይ ከዚህ ከጎጂ ልማዳዊ ድርጊቶች ያለ ዕድሜ ጋብቻ ጋር በተያያዘ ብዙ ልጃገረዶች ትምህርታቸውን ያቋርጣሉ እና ያንድ አይሆን ለማድረግ የሚያስችሉ ሰፋፊ ስራዎች እንሰራለን። በዚሁ ደግሞ የገቢ ማስገኛ ፕሮግራሞች እንዲኖሩ እና ወጣት ሴቶችን ሴቶችን በዚሁ ደግሞ ያቁም አገልግሎቻ ሰፋፊ ስራዎች እንሰራለን። እነዚህ ነገሮች ላይ ነው በዋናነት የምናተኩረው። ቀደም ብለው ጠቅለል አድርገው እንደነገሩን በተዋልዶ ጤና፣ በወጣቶች ተሳትፎ፣ በስርዓተ ፆታ ጉዳዮች ላይ እንቅስቃሴ ታደርጋላችሁ። በእነዚህ መርሃ ግብሮች ውስጥ ተሳታፊ የሚሆኑ አፍላ ወጣቶችን እንዴት ነው የምታገኟቸው? የእስካሁኑ እንቅስቃሴያችሁን ውጤት ስትመዝኑትስ ምን ይመስላል? ጥሩ ጥያቄ ነው። እንግዲህ ከወጣቶች ጋር በተለያየ መንገድ ነው የምንገናኘው። አንደኛው የትኩረት አቅጣጫችን ዩኒቨርሲቲዎች ናቸው። የከፍተኛ ሁለተኛ ደረጃ ትምህርት ቤቶች፣ እነዚህም ዩኒቨርሲቲዎች አንዱ እንቅስቃሴ የምናደርግባቸው ናቸው። ከዛ ባሻገር ደግሞ ከትምህርት ቤት ውጭም ያሉ በወጣቶች ፍላጎቶች የተመሰረቱ በርካታ ክበባቶች እና ማህበራቶች ያሉ ወጣቶች የሚያቋቁሟቸው እነሱም እንደዚሁ አንዱ ወጣቶች የምናገኝባቸው አድርጎች ናቸው። ከዛ ባሻገር እንግዲህ በየተለያየ ጊዜ በምናደርጋቸው እንቅስቃሴዎች ውስጥ የሚሳተፉ ወጣቶች አሉ። እነሱም እንደዚሁ በዛ አይነት ነገርም እንደዚሁ ወጣቶችን እናገኛለን። የተለያዩ እንደዚህ ፕሮግራሞች በማድረግም ደግሞ ስለ ድርጅታችን በማስተዋወቅ በርካታ ወጣቶች እዛ መጥተው እንዲሳተፉ ለማድረግ የሚያስችሉ ሰፋፊ የማስታወቂያ ስራዎችን እንሰራለን። በመደበኛው ሚዲያም እንደዚሁ ደግሞ አሁን ባለው በማህበራዊ ሚዲያ በኩልም በርካታ ወጣቶች ፕሮግራሞቻችን ላይ ተሳታፊ እንዲሆኑ አድገን እንሰራለን። በዚህነት መንገድ መንገድና ወጣቶች የምናገኘ እንግዲህ ይሄ የእናንተ ስራ የመጪውን ትውልድ ህይወትም የሚቀይር ጉዳይ መሆኑ በመልካምነቱ ይነሳል። በዛው ልክ ደግሞ የራሱ ፈተናዎችና ተግዳሮቶቹ ይኖሩታል ብዬ እገምታለሁ። በስካሁኑ ሂደታችሁ ውስጥ ከአፍላ ወጣቶች እንዲሁም ከወጣቶች ጋር በተገናኙ በምታደርጓቸው እንቅስቃሴዎች ውስጥ የገጠሟችሁ ፈተናዎች ምንድን ነበሩ? እንግዲህ አንደኛው በእኛም እንግዲህ ስንጀምር ቅድም እንደጠቀስኩት ኤች አይ ቪ ኤስ ላይ ነው የምንሰራውና የነበረው በብዛት እንደ አንድ ችግር የምናየው የነበረው ምንድን ነው ለወጣቶች የሚሰጠው ግምት በጣም አናሳና ዝቅተኛ መሆን። በተለይ ደግሞ በማህበረሰብም እንግዲህ ያለው አመለካከት አለ። አይደለም ያው አፍላ ወጣቶች ታዳጊዎች፣ ወይም ወጣቶች አያውቁም የሚል አስተሳሰብ አለ። ያ እንግዲህ ወጣቶች በተለይ በፖሊሲ ፕሮግራም ቅድ ዝግጅት ላይ እንዳይሳተፉ በኋላም ደግሞ እነዚህ ቅዶች ለሚዘጋጁበት ጊዜ ብዙ ውጤታማ እንዳይሆኑ ያደርጋል። ያልኩት ቅድም አንዱ እንግዲህ እሱ ነው እና ያንን ለመቀየር እንግዲህ ሰፋፊ ስራዎች ሲሰራ ቆይተናል። ድርጅታችን በተቋቋመ ከሁለት አመት ሶስት አመት በኋላ ብዙ የጭረት ላይ በሀገር አቀፍ ደረጃ የሚተገበሩ ሰፋፊ ፕሮግራሞች ነበሩ። ግን እንድዛም ለዚህ በተለይ በወጣቶች ተደራጅቶ ለሚሰሩ በመባበራት መቅረባት አንድ የሚሰሩ ወጣቶች ጥረቶች ብዙም ድጋፍ አይደረግም ነበርና፣ ምንድነው ያ ምክንያቱም ሰፊ ጥናት አርገን በዛ ላይ ሰፊ ውይይቶች አርገን ነበር። እንዲም በኋላ እስከ ተወካዮች ምክር ቤት አባላትን ማሳተፍ የደረሰ ሰፊ ውይይት እንትኖች አርገን ነበርና፣ እሱ ብዙ ለስራ እንቅስቃሴዎቻችን ተግዳሮት መሆኑን እንመለከታለን። በእርግጥ አሁን የተሻሻለ መጥቷል ለማለት ይቻላል፣ በቂ ነው ባይባልም። ምክንያቱም በተለይ የኢትዮጵያ አፍሪካን ተጨባጭ ሁኔታ በምንመለከትበት ጊዜ እድሜያቸው ከሰላሳ ዓመት የሰላሳ አምስት ዓመት በታች የሚሆነ የህብረተሰብ ክፍል ከሰባ ከመቶ በላይ ነው። አሁን በኢትዮጵያ ተጨባጭ ሁኔታ ወጣ ተመልካቾቻችን የማክሰኞ ምሽት የጋቢናቬ ሬዲዮ በቴሌቪዥን መሰናዶ እዚህ ላይ ተጠናቀቀ። የሀብታሙ ስዩምና የእንግዳችንን ቆይታ በፌስቡክ ገጻችን ቪያማሪክ ላይ እንዲሁም ደግሞ ዌብሳይታችን ላይ ልታገኙ ትችላላችሁ። ስናስተናግዳችሁ ያምሽ ነው ኤደን ገረመው፣ መሰናዶን የመራው ንጉሱ ታምሬ በምስልና ድምጽ ምህንድስናው ቆንጅታይ በምሽቱ ዋና አዘጋጅነት አባየው ገበያ በዌብ ና ዲጂታል ኤዲቲንግ እንዲሁም ደግሞ ሲሳይ አሸናፊና ግርማ ገፋ በምስል ኤዲቲንግ አብረናችሁ ነበርን። ከሌሎች የመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን እንሰናበታችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማሪክ ላይ አድርሱን። ለጋቢና ቪ እያላችሁ ሰላም ጤና መስጥልን ደናደሩ